You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasik Nothalan. Mulu program and date madam at the Michelin Maradat, SBS.com.au <laughs> slash አቶ ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ሰብሳቢ፣ ሰሞኑን ኢትዮጵያ ውስጥ አርቲስት ሃጫሉ ሁንዴሳ ሕልፈተ ሕይወትን ተከትሎ በተነሱት ውከቶች ላይ ሰላማዊ ሰልፍ አካሂዳችኋል። በሀገረ ጀርመን ሰልፉን እዚያ አካባቢ የመጥራቱ የሚያስገኘው ፋይዳ ምንድን ነው? በሚል ነበር አደባባይ ለመውጣት የተነሳሳችሁት? እንደ ሁኔታው አንገብጋቢነት በርሊንም ቢሆን በአሁኑ ሰዓት ፓርላማው እረፍት ላይ ስለሆነና ለኢትዮጵያውያኖችም ሴንትራል የሆነ ቦታ መገናኘት እንዲቻል ለዚህ ነው ፍራንክፈርትን መርጠን እዛ ላይ ሰልፉን ያካሄድ ነው። ሰልፉ ወቅት መልእክቶቻችሁ ምን ነበሩ? በጀርመን ነዋሪ በሆኑትም ሆነ እንደዚሁ ኢትዮጵያውያን ማህበረሰብ አባላት በመላለም ያሉትም ቢሆኑ ከእናንተ ሰልፍ ምን አይነት መልእክቶቻችሁን እንዲወስዱላችሁ ነው የእናንተ ዋነኛ ትኩረት የነበረው? የእኛ ዋነኛ ትኩረት የነበረው በሰብአዊ መብት ዙሪያ አገሪቷ ውስጥ በአሁኑ ሰዓት የተፈጠረውን በጣም የሚዘገንን ሁኔታ የዜጎችን የሕይወት መጥፋት፣ ንብረት መውደም በዛ ዙሪያ የተመለከተ ነበር ሰልፋችን ያጠነጠ ነው። እንደዚሁም የሄት ስፒች ወይም የጥላቻ ንግግሮች የት እንዳደረሰን እና መጨረሻ ላይ ውጤቱ እንዴት እንደሆነ በማዘን ለዓለም ህብረተሰብ እንደዚሁም ደግሞ እኛም የሰማን ጥልቅ ሐዘን ለመግለጽ ለጀርመን ህብረተሰብ ወደ ኢትዮጵያም ለባለስልጣኖች ነው መልእክታችን በዛን ቀን ያስተላለፍ ነው። በዛ ላይ ካናትና ናቸው ሁኔታዎች መካከል የደረሱትን የሚዘገንኑ ስፍተፋዎች በማውገዝ በህሊና ጸሎት ጀምረን ነገሮችን ለማስረዳት ሞክረናል። ከስሩም በመመልከት እና በኢትዮጵያ ውስጥ እንደሚታወቀው ካለፉት ሀያ ሰባት ዓመት ጀምሮ በተለያየ ጊዜያቶች ዋናው የችግሩ መንስኤ ሊሆን የቻለውን እኛ አፓርታይድ ብለን የወሰድነውን የኤትኒክ ፌዴራሊዝምን በሱ ጉዳይ ዙሪያም ተወያይተናል እንደዚሁም በባለስልጣኖች አንደበት የሚነገሩትን የጥላቻ ንግግሮች ለምሳሌ ነፍጠኞች ሰብረናቸዋል የሚለውን ለዚህ ሁሉ ጭፍጨፋ መስፈርት አስተዋጽኦ ያደረገ ነው ብለን አምነናል እንደዚሁም ቄሮን ማጥላላት በማለት የጠቀሱት የትኛውን ቄሮ ነው ለማለት ነው ሽፋን ለመስጠት ነው ወይ እንዲሁም ራሱን ባልደራስ ብሎ የሚጠራው የሚለው የአንዳንድ ባለስልጣኖች አገላለጽ በህጋዊ የተመዘገበን የፖለቲካ ፓርቲ በዚህ አይነት ሲያቀርቡት የሀገሪቱን የአቃቤ ህግ ወገንተኝነት ያሳያል እና አሁን በፊት እንዳየ ነው የሰው ልጅ ዘቅዝቆ በመስቀል የሰው ልጅ ገድሎ ቆዳውን በመቅሰብ የግድያ መስፈራሪያ እናርዳቸዋለን በማለት ችብር በአውሮፓ የሚያካሂደው ማን ነው ብለን እንጠይቃለን። ኢትዮጵያውያኖች ምኞታችን የዜጎች መብት ህግና ስርዓት የሚከበርባት ሀገር እንድትሆን እንፈልጋለን። ማንም ከህግ በላይ ሊሆን አይገባም። ህግ በወገኝተኝነት ሲመራ ደግሞ ትክክል አይደለም ማለት የሁሉም ዜጋ መብት ነው። ለምሳሌ በጠቀስ በአቶ እስክንድር ነጋ ላይ የተፈጸመው ድብደባ የሚወገዝ ነው። ለደረሰው ጠቅላላ ውድመት፣ እንዲሁም ሰዎችን ማዋረድ፣ ቆዳቸው መቅፈፍ አቶ እስክንድር ነጋን ተጠያቂ ማድረግ የተካሄደውን ጭፍጨፋ ለመሸፈር መሞከር ሲሆን፣ ወገንተኝነቱን ጎልቶ የሚታይ በመሆኑ ገለልተኛና ወገናዊ ያልሆነ የህግ ስርዓት መኖሩ በከፍተኛ ደረጃ አጠያቂ ነው። ስለዚህ ወንጀለኞች ለፍርድ ይቅረቡ፣ በገለልተኛ አካላት እንዲጣራ እንጠይቃለን። የመንግስት ባለስልጣኖች ከጥላቻ ንግግር እንዲቆጠቡ እንዲታቀቡ፣ እንዲሁም ይቅርታ እንዲጠይቁ በተጨማሪ ደግሞ ከህግ ተጠያቂነት በዓለም አቀፍ ደረጃም እንደማያመልጡ ሊገነዘቡ ይገባል እና አንድን አገርና ህዝብን የሚመራ መንግስት የህዝቡን ደህንነት በጥሩ የሚያንስ አገሪቱን ለማሳደግ የሚሰራ መሆን ያለበት እንጂ ለሀያ ሰባት አመት ጥላቻን በመስራት አገሪቱን በማራቆድ የተሄደበት መንገድ ለብዙ ጥፋት የዳረገን ሲሆን በቀጣይነት ጥላቻን መስበክ እልቂትን ማወዝ ማበረታታት አሁን እንዳነሱት በተለይ እስካሁን ድረስ የህግ አለመከበር ልልነት እንዳለ ጠቁመዋል። በርካታ ኢትዮጵያውያንም በሀገር ውስጥም ሆነ በውጭ አንዱ መንግስት ሲወቀሰበት የነበረው ጉዳይ ሆነው፣ ከተፈጠረው ሁከት ጋር ተያይዞ እንደዚሁ በመንግስት በኩል በርካታ በሺዎች የሚቆጠሩ ተጠርጣሪዎችን ቁጥጥር ስር አውሎ የተወሰዱትንም ወደ ህግ አካላት ዘንድ እንዲቀርቡ ለማድረግ ተሞክሯልና ያንን አስመልክቶ ይሄ መልካም ጅምር ነው ብለው ወቃሽ የነበሩ ሰዎች እንደገና መንግስትም አበረታት ይዘዋል። ከዚህ አኳያስ እናንተ አተያይ ምንድን ነው? ይሄንን እናበረታታለን። ይሄ በጣም የሚበረታታ ነው፣ ግን በዛው ልክ ደግሞ የሚደረጉትን ወይም ደግሞ የታሰሩትን ሰዎች ብዙ ፖለቲከኞች ታስረዋል። ከዚህ ነገር ጋር ግንኙነት ይኖራቸዋል ብለን የማንገምታቸው በአንጻሩ ደግሞ የታሰሩ ፖለቲከኞች አሉ። ከአሁን በፊት ብንወስድ፣ በተለያዩ የሀገሪቱ ክፍሎች ቡራዮን ብንወስድ መስራት ይቻላል። መዘዘን ይቻላል። ሲዳማ ውስጥ የነበረውን ረብሻ ያን ሁሉ ጥላቻ የተጠቀሱ ሰዎች ያሁሉ ፊት በወቅቱ እርምጃ አልተወሰደም። አሁንም አገሪቱ የአቃቤ ሕግ እንደምንሰማው እነዛ እነዛ እስካሁን ድረስ የተደረጉት ወንጀሎች ሁሉ አልተጠቀሱም። እና ይሄ የህግ ስርዓት ማንም ሰው ከህግ በላይ ሊሆን አይገባውም። እና ህጉ ለሁሉም እኩል መሆን አለበት እንዲሁም ደግሞ ግልጽ እና ትራንስፓረንት ሆኖ መሄድ ያለበት ለዚህም ነው። በተጨማሪ በገለልተኛ አካላት ማጣራት እንዲደረግ እንጠይቃለን። በገለልተኛ ሲባል ምን ማለት ነው? በአንድ ሀገር ውስጥ ካለ የህግ አካላት፣ የፍርድ ቤቶች፣ የፖሊስ እነሱ ናቸው ይህንን የሚከታተሉ። ከዛ ውጭ በሽምግልና ወይስ ሌላ ልዩ ቡድን ተቋቁሞ እንዲያጣራ ነው። ይሄ አሁን ያለው ሁኔታ በእውነቱ ከሽምግልና ውጭ ነው። ቀጥታ የህግ አካሄድ ያስፈልገዋል። ከሽምግልና ያለፈ ነው። ከሀገሪቱ ውስጥ ካለው የፖሊስ ማጣራት በተጨማሪ አንዳንዶቹ ነገሮች የሚታዩት ግልጽ ያልሆኑና ወገንተኝነት ስለሚታይባቸው በማንኛውም ሀገር ይደረጋል። መንግስት ተአማንነትን ለማግኘት በተጨማሪ የገለልተኛ አካሎች የሚሉትን ደግሞ መስማት ይኖርበታል። ማለትም በኢትዮጵያ ውስጥ ያሉት የኢትዮጵያ ሰብአዊ መብቶች ኮሚሽን ማጣራት መጀመሩን ሰምተናል። እንደዚሁም ከአሁን በፊት በምርጫ ስናሰባት በሁለት ሺ አምስት በደረሰው ግድያ መንግስት ራሱ አጥብቆት ከተለያዩ የአገሪቱ የሃይማኖት እንደዚሁም ታዋቂ ሰዎች ተመርጠው ይህን ነገር እንዲያጣሩ ተደርጎ መጨረሻ ላይ የደረሱበትን ውጤት አይተናል። የተወሰኑት ተሰደዋል እና ያገኙት የእነሱ ፋክት ፋይንዲንግ በጣም ትክክለኛ ነበረ። አሁንም መንግስት አማኝነት እንዲያገኝ በሩን ክፍት በማድረግ ከሚወስደው እርምጃ በተጨማሪ ገለልተኛ አካላቶችን በመመደብ የማጣራቱ ሂደት እንዲሄድ እና ፍርዱም የተቃና እንዲሆን እንጠይቃለን እንመኛለን። እንዲሁም በተጨማሪ ባለስልጣኖች ከጥላቻ ንግግር እንዲቆጠቡ ይህንም የጥላቻ ንግግር ያካሄዱ ባለስልጣናት ይቅርታ እንዲጠይቁ ከጥያቄነት እነሱም እንደማያመልጡ ገንዘበናል እና ስዩም ሀብተ ማርያም የኢትዮጵያ ሰብአዊ መብት ኮሚቴ በጀርመን ሰብሳቢ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ካሳሁን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your